ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከምሽቱ አንድ እስከ አንድ ተኩል ከሰኞ እስከ አርብ በ1431 መካከለኛ ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምንላቸው አምሽታቸኋል። ዛሬ የሰኞ መጋቤት 28 2007 ዓ ም ነው። እስከ ምሽቱ አንድ ሰዓት ተኩል አዲሱ አበባ አስተናግዳችኋለሁ። እንዲሁም ደግሞ ከእኔ ጋር ጽዮን ግርማ ፕሮግራሙን እየመራች ነው። መሳሪያዎቹን ለምዳ ተቆጣጥራቸዋለች። ለድንገቱ ግን ዳን ብራውን አብሯት ይገኛል። መልካም ምሽት እመኛለሁ። አሁን ዜና እናሰማለን። ጤና ይስጥልኝ፣ እንደምናመሻችሁ ዜናዎቹን የያዝኩት ቆንጅ ይታየነኝ። የአልሸባብ ተዋጊዎች ኬንያ ጋሪሳ ዩኒቨርሲቲ ውስጥ አንድ መቶ አርባ ስምንት ሰዎችን የገደሉበትን ጥቃት ተከትሎ የኬንያ ኃይሎች በጎረቤት ሶማሊያ ያሉ የአልሸባብ ይዞታዎች ላይ የአየር ጥቃት አካሂደዋል። የኬንያ የጦር አውሮፕላኖች ትናንት እሁድ በደቡባዊ ሶማሊያ ጌዶ ክፍለ ግዛት የሚገኙ ሁለት ካምፖችን ደብድበዋል። በአየር ጥቃቱ ምን አይነት ጉዳት እንደደረሰ እስካሁን የደረሰ ሪፖርት የለም። ከጋሪሳው በፊት በቅርብ አመታትም ኬንያ ውስጥ ተከታታይ ጥቃት ያደረሰው አልሸባብ የኬንያ መንግስት፣ በአፍሪካ ሕብረት ኃይሎች ውስጥ ሶማሊያ ውስጥ ያሉትን ወታደሮቹን ካላስወጣ ጥቃት ማድረሳችንን እንቀጥላለን ሲል ዝቷል። በጋሪሳ ዩኒቨርሲቲ በደረሰው የአልሸባብ ጥቃት ከደረሰው የአልሸባብ ጥቃት በኋላ የኬንያ የጸጥታ ኃይሎች ከአጥቂ ከአጥቂዎቹ ጋር 15 ሰዓታት የፈጀ ውጊያ ካካሄዱ በኋላ አጥቂዎቹን ገለው ከ500 የሚበልጡ ተማሪዎችን ሊያተርፉ ችለዋል። የኬንያ መንግስት ለጥቃቱ ፈጥኖ ምላሽ አልሰጠም ተብሎ በበርካታ የሀገሪቱ ጋዜጦች እየተነቀፈ ነው። የፈረንሳይ የዜና አገልግሎት ኤኤፍፒ እንደዘገበው የመንግስቱ ልዩ ኃይሎች ጥቃቱ የደረሰበት ስፍራ ለመድረስ ሰባት ሰዓት ፈጅቶባቸዋል። ይህ በዚህ እንዳለ የሐሙስ ዕለቱን ጥቃት ተከትሎ ከተገደሉት አጥቂዎች አንዱ አብድራሂም አብዱላሂ የተባለው የአንድ የኬንያ ባለስልጣን ልጅ ነው ሲል የሀገሪቱ የአገር አስተዳደር ሚኒስቴር አስታውቋል። ኬንያ ከትናንትና እሁድ ጀምራ ለሶስት ቀናት ብሔራዊ ሀዘን አውጃለች። የሶማሊያ ፕሬዚደንት ሀሰን ሼክ መሐሙድ ትናንት ለቪኦኤ የሶማልኛ አገልግሎት በሰጡት ቃል አልሸባብ በጋራ ልንጋፈጠው የሚገባ ክልላዊ ጠላት ነው ብለዋል። ቡድኑ ኬንያ ውስጥ አብዛኞቹን ክርስቲያኖች ኢላማ አድርጎ ያደረሰው ጥቃት መንግስት ሙስሊሞችንና ክርስቲያኖችን ለመለያየት የታለመ ነው ያሉት ፕሬዚደንቱ ነገር ግን ይህ አላማው አልተሳካለትም ስለምን ኬንያውያን የነውጠኞቹን ታክቲክ ያውቁታልና ብለዋል አያይዘውም ፕሬዚደንቱ አልሸባብ ክብር የሌለው አካል ነው ማድረግ የሚችለው ነገር ቢሆን ቢኖር ማጥቃት ብቻ ነው ሲሉ ተናግረዋል በእስልምና ሃይማኖት ውስጥ ሙስሊም ያልሆኑ ግደሉ የሚል የለም ሲሉም ፕሬዝደንቱ ለአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት በሰጡት ቃል ተናግረዋል። ፓኪስታን፣ የመን ውስጥ በኢራን የሚደገፉትን ሽምቅ ተዋጊዎች የወጋ ለሚገኘው የሀይል የምድር ጦር ወታደሮች አውሮፕላኖችና የጦር መርከቦችን እንድታዋጣ በሳውዲ አረቢያ ተጠይቃለች ሲሉ የፓኪስታን የመከላከያ ሚኒስትር ተናገሩ። የመከላከያ ሚኒስትሩ ከዋጃ መሀሙስ አሲፍ ይህን ያሉት ፓኪስታን በቅርቡ ባለም አቀፍ እውቅና ያላቸውን ፕሬዚደንት አብድራቡ ማንሱር ሀዲም በመደገፍ በአማጽያኑ ላይ የአየር ድብደባ እያደረገ ያለው በሳውዲ አረቢያ የሚመራው ህብረት እንቀላቀል ወይስ አንቀላቀል በሚለው ዙሪያ በሀገሪቱ ምክር ቤት በተካሄደ ክርክር ወቅት ነው። ፓኪስታን አጠቃላይ ድጋፍ ለመስጠት ቃል የገባች ቢሆንም በዚህ ጉዳይ ለይቼ እርምጃ ወስዳለው ያለችው የለም። የፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ ሳውዲ አረቢያን ከውጭ ጥቃት እንከላከላለን ሲሉ ቃል ገብተዋል። በመጨረሻም የኢራንን የኒውክሌር መርሃ ግብር እንዲገደብ በለውጡ የተጣሉባት ማዕቀቦች እንዲነሱ የተደረሰው የመሬ ስምምነት ያቺ ሀገር የኒውክሌር ጦር መሳሪያ ቃታ እንዳትይዝ ለመከላከል ከማናቸውም በእጅጉ የተሻለ እርምጃ ነው ሲሉ ፕሬዚደንት ባራክ ኦባማ ተናገሩ። ትናንት እሁድ በኒውዮርክ ታይምስ ጋዜጣ ላይ በወጣ ቃለ መጠይቅ እንዲሁ ማዕቀቦቹን ብንቀጥል ዓለም ስለ ሀገሪቱ የኒውክሌር መርሃ ግብር ብዙ እንዳያውቅ የሚያደርግ ነው ብለዋል። ወታደራዊ እርምጃም ቢሆን ቦምቡን ለመስራት ይበልጡን እንድትጣደፍ ማድረጉ አይቀርም ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጣችሁ። በሶስት ሰዓት ሰፋ ያለ የዜና ዘገባ ይቀርባል። አሁን ወደ መደበኛ ፕሮግራም እናልፋለን። ለጥያቄው መልስ የጥያቄው መልስ እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ስነ ምግባር ደንብ የፈረመ ፓርቲ ሲሆን፣ ሰማያዊ ፓርቲ ደግሞ አባልም አይደለም፣ የስነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች የመንደርደራ ዝግጅታችን ለወሰዷቸው እርምጃዎች የፓርቲዎቻቸው ምክንያት ያብራራሉ። ያወየቻቸው ትዝታ በላቸው ነች። ከባለፈው ምሽት ዝግጅት የሚቀጥለው ክፍል አሁን ይቀርባል። ገረሱ ነኝ ከሚኒሶታ ነው ምደውለው ዛሬ አንድ አመት ተኩል ገደማ ወያኔ ሀያደግ ምርጫውን አስመልክቶ በሚስጥር ወይም በዝግ ባደረገው ስብሰባ ምን ማድረግ አለብን በዛ በቅንጅት ጊዜ የተከናነብነውን ሀፍረት አሁንም እንዳንከናነብ በሚል ባደረገው ስብሰባ ቻሌንጅ ያደርጉኛል የሚላቸውን ጋዜጠኞችን ፓርቲዎችን ከመንገድ ውጭ ማስወጣት እንደሆነ አምኖበት ያንን ስራ ሰርቷል ማለት በነነጋዱ ፊሳ ኛ አዝማችነት ወይም አዝማችነት ማለት ነው። ዛሬ ፓርቲ ስነ ምግባር ተፈረመ አልተፈረመ የሚለው ነገር ይህን ያ ለውጥ የሚያመጣ ነገር አይደለም። ወያኔ እንደሆነ ህዝቡን እንደማያውቅ አድርጎ እንደማይነቃ አድርጎ እንደሚቆጥረው፣ ህዝቡ ግን በሚገባ ወያኔ ባህሪ ተረድቶታል። ትግሉንም ወደ አንድ አቅጣጫ እያጠቃለለው እየሄደ ነው። ስለዚህ እኔ ፓርቲ ስነ ምግባር ተፈረመ አልተፈረመ ለፓርቲዎቹ ምንም የሰጠው ጠቀሜታ እንደሌለ እናውቃለን። ይሄ በዓለም ዙሪያ ለማጭበርበር የሚጠቀምበት ስልት መሆኑ ነው። ስለዚህ እኔ በዚህ ላይ ምን እንደሚሉ አላውቅም። የኔ ጥያቄ ይህን ይመስላል። አመሰግናለሁ። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት በዚህ ላይ እስቲ አስተያየቱን ቢሰጡን። ትክክል ነው። እንግዲህ ሰላማዊ ትግል አንዱ ፈታኝ የሚሆነው እዚህ ላይ ነው። ሌሎችንም ሀሳብ ልዩነት አክብሮ መጓዝን ይጠይቃል። የትግል ስልትም ያን ያህል በረቀቀ መንገድ ከገዢው ፓርቲ ባልተናነሰ መንገድ ስትራቴጂ ነድፎ መሄድን ይጠይቃል። ከዚህ አንጻር ግን ገና ይህንን ያደርገናል፣ ያፈርሰናል፣ ወይም ደግሞ ያስረናል፣ ያቀጭጨናል ብለን ፈርተን ወደኋላ ያልንበትም ጊዜም የለም። እሳቸው እንደጠቀሱት ከምርጫ ዘጠና ሰባት ጀምሮ አጠቃላይ የፖለቲካ ምህዳሩ የጠበበበት ሂደት ታይተዋል። አጠቃላይ ህጎች የወጡበትም፣ ማሰሪያ ህጎች የወጡበትም ሂደት ታይተዋል። እነዚህ ሁሉ ስልጣኑን የሚጋፉ ኃይሎችን በሙሉ የሚገታበት መንገድ ነው። ስልጣኔን ይጋሩኛል ያላቸውን ከሀገርም የሚያሰድድበትንም እዚህም የሚያፈራርስበትንም ስትራቴጂ ነድፎ ነው የሚጓዘው። ከዚህ አንፃር የእኛ የፖለቲካ ፓርቲ አንዱ የትግል ስልቱ እንዲህ አይነት የማያሰሩ ህጎች የማያሰሩ መሆኑን በግንባር ጋር ለገዢው ፓርቲ መንገድ ነው። ይህንንም የምንነግርበት መንገድ ይኸው የጋራ ምክር ቤቱ ፊት ለፊት ተገናኝተን በፖለቲካው ላይ ያለው አንድምታ ህዝቡ የተጎዳ መሆኑ፣ እየተሸማቀቀ እየተሳደደ መሆኑ፣ ከሀገር እየወጣ መሆኑ ሀገሪቱ የኢኮኖሚ እድገት አደገ የሚባለው መመዘኛው መስፈርቱ የኢትዮጵያ ህዝብ ወደ መካከለኛ ገቢ የሚያሸጋግር ስልት መነደፉ ሲሆን ነው ብቻ ነው ብያን እየተሟገትን ነው ያለ ነው። ስለዚህ ይህ አይነት ችግር ባይኖርማ መጀመሪያውኑ ባላስፈለገን ነበር። ከዚህ አንጻር ነው እኛ የምናየው ይህንን የጋራ ምክር ቤቱን። እሺ፣ አመሰግናለሁ ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር። የሚመልሱልኝ አንድ በኢሜል ደግሞ የመጣለን ጥያቄ አለ ከአቶ ግዛቸው አበበ። ምን ይላል? ምርጫ በመጣ ቁጥር ገዢው ቡድን የስነ ምግባር ደንብ፣ የትብብር መድረክ፣ ወዘተ እያለ ከተቃዋሚዎች ጋር መፈራረምን፣ የመነጋገሪያ አጀንዳዎችን መወሰንን፣ የክርክር መድረኮችን በጓዳ በቅንፍ ሕዝብ በሌለበት ቦታ እና የቀጥታ ስርጭት በሌለበት ሁኔታ ውስጥ ያካሄዳል። አንደኛ እነዚህ ነገሮች ኢትዮጵያ ውስጥ በምርጫ ለውጥ ለማምጣት በቅንፍ መንግስት ለመቀየር የሚያስችል መድረክ መኖሩን የሚያሳዩ ናቸው ወይ ወይም ገዢው ቡድን እውነተኛውን የህዝብ ድምፅ ወሳኝነትን የሚያረጋግጥ የምርጫ መድረክ አመቻችቷል ብለው ያምናሉ ወይ? መድረኩ ከሌለ ይህን መድረክ ለማግኘት ስንት ዓመት እንጠብቅ ይላሉ አቶ ግዛቸው አበበ። ኢንጂነር ይልቃል አላመቻቸም የለም ነው እንዲህ አይነቱ ውይይቶችስ በጓዳ የሚደረጉ ውጤት ያመጣሉ ወይ ከተባለም እንደዚሁ ውጣ አያመጡም ነው በግልጽ አነጋገር ምክንያቱም ፖለቲካ በመሰረቱ የህዝብ ነው የአደባባይ ስራ ነው ዲሞክራሲም ከተባለ ለህዝብ ከህዝብ በህዝብ የተመረጠ ማለት ነው እና መነሻውም መድረሻውም ህዝብ የሆነን የአደባባይ ስራ በድብቅና በሚስጥር ማድረግ የትም እንደማያራምድና እንደውም ለጥርጣሬና በህዝብ ላይ አመኔታንም ለማሳጣት የሚዳርግ ነገር ነው ብዬ ነው የማምነው በተግባርም የታየው ይመስለኛል በዚህ በፓርቲዎች የጋራ ምክር ቤት ውስጥ ላሉ ፓርቲዎች በብዛት ህዝቡ ኢህአዴግ ላስመሳይነቱና ለአለም አቀፍ እርዳታ ሰጭና በዳሪዎች ለማስመሰልና ለህዝብ ግንኙነት ስራ የሚጠቀምበት እንጂ የምር ዲሞክራሲን ከህዝብ ለማምጣት አይደለም የሚል በህዝቡ ላይ አስተያየት ስላለ እነዛ ነገሮች ውጤት አላመጡም። አሁን ዶክተር ጫኔ የሚናገሩት ነገር በንግግር ደረጃ ጥሩ ነው። ነገር ግን የኢትዮጵያ ፖለቲካ እየተሸመቀቀና እየተዳከመ ተስፋ እያሳጣ ነው የሄደው ወይስ በጋራ ምክር ምክር ቤት ውስጥ በመስራታቸው እሳቸው ተስፋ ያሳየ ነገር አለ? ጋዜጦች ተዘግተዋል። የፖለቲካ መሪዎች እስር ቤት ናቸው። የሃይማኖት ነጻነት የጠየቁ ሰዎች እስከ ዛሬ መልስ አያገኙም። ዜጎች ይፈናቀላሉ። እነዚህ ሁሉ ነገሮች ሲሆኑ፣ አፋኝ አፋኝ አዋጆች ሲወጡ፣ እንደተባለው በዚህ በጋራ ምክር ቤት ውስጥ ተመካክረው መልስ ያስገኙን ነገር አለ? ወደፊት ያራመዱት ዲሞክራሲ አለ? ስለዚህ የምር የኢትዮጵያን ህዝብ ፍላጎት ያሟላ ስላይደለም ነው እዛ ውስጥ የሌለ ነው። እንጂ እውነተኛ ክርክር ቢሆን ንግግር ቢሆን ሀሳብ መለዋ ወጥ ቢሆን ባቻነት እና በአገር ልጅነት መተያየት ቢኖር ከዛ የተለየ እኛ የምንፈልገውም ነገር የለንም። የመጀመሪያዎችም ተሰላፊ እንሆን ነበር። ነገር ግን ይሄ ነገር ደግሞ እንዲመጣ ካስፈለገ አሁንም ከአገዛዝ መጠበቅ አያስፈልግም። ጊዜውን ለማሳጠር ጠያቄው እንዳሉት ህዝብ ነው የስልጣን ባለቤት። መጠየቅ መብትን አስከብሩልኝ ማለት መብት የሆነውን ነገር ሁሉ አሳልፎ አለመስጠት፣ በፖለቲካ መሳተፍ፣ ገንዘብ ማዋጣት፣ ለውጤት መስራት። ያ ከሆነ አገዛዝ እና ጠመንጃ በአለም ታሪክ ህዝብን አሸንፎ ስለዚህ ህዝብ የስልጣን ባለቤት ነኝ፣ ህዝብ የአገሬ ባለቤት ነኝ፣ ህዝብ የምወስነው እኔ ነኝ፣ ስልጣን የሰጠው ለአጭር ጊዜ እኔ ነኝ፣ ይህንን ባበላሸህ ጊዜ አወርዳሃለሁ፣ እቃወመሃለሁ፣ እምቢላሃለሁ ብሎ መቆም ያለበት ህዝብ ነው እንጂ ህዝብ ከተባበረ አምባገነን በታሪክ አሸንፎ አያውቅም የሚል እምነት አለኝ። ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ፣ እሱንም ላንሳሎት ምን ይላል። የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲሰነዘሩ ይሰማል። እስከ ምርጫ 2002 በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል፣ እውቅናውን ይነፈጋል የሚለው ነበር። አሁን በምርጫ 2007 ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከ12 በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም። ከ12 በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው፣ ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው። ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ። አንደኛ ተቃዋሚዎች ህጉን በደንብ ሳያውቁ ነው ወይ የሚወዳደሩት? ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ህጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ፣ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ ይላሉ። ምናልባት የእርስዎም ፓርቲ ላይመለከትም ይችላል። ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ አመሰግናለሁ። ወይዘሮ ትዝታ ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም። የኛ ፓርቲ ከዚህ አንጻር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ያው ገዢው ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምሽ ሁኔታ የሚያሳትፍ አይደለም ተቃዋሚዎችን አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው የምክር ቤት አባል ነው እንጂ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ዲሞክራሲያዊ መብትም የሚገድብ መሆኑን ይህንንም አስረግጠን ተናግረናል። ወደፊት እነዚህን ህጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ኃይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። ኢንጂነር ይልቃል፣ ፓርቲያችው ሰማያዊ ፓርቲ የፖለቲካ ፓርቲዎች ምክር ቤት አባል ያለመሆኑ ወይንም የስነ ምግባር ደንብ ያለመፈረሙ ለእንደዚህ አይነቱ ህጎች መውጣት አስተዋጽኦ ተቋርጾ ያደርግ ይሆን? አባል ሆናችሁ በክርክሩ ብትሳተፉ በርከት ያለ የተቃዋሚ ድምፅ የህጉን አሰራር የሚቃወም ከሆነ ለውጥ ያመጣ ይሆን ወይ? ምክንያቱም ፓርቲያችሁ አሁን በዚህ በእጣ የተነሳ የተወሰኑ ውጭዎቻችሁ እንደማይሳተፉ እርሶ ራሶ የምርጫው ተወዳዳሪ እንደማይሆኑ ነው የተገለጸው። እኔ መቼስ ከኢህአዴግ ባህሪ አንጻር እስከ ዛሬ ድረስ ስላላየሁ ቢሆን ደስታዬ ነበር፣ ምኞቴ ነበረ። ነገር ግን እዛ መሳተፉ የሚያመጣው ለውጥ አለ ብዬ አላምንም። ምክንያቱም አልሆነማ፣ እዛ ያሉ ሰዎችን በተግባር የሚያረጉት እኮ ኢህአዴግ ይህን አድርግ ያለው እየተወያየ ነው፣ ይህን እያደረግኩ ነው ከማለት ውጭ ኢህአዴግ ካሰበው ውጭ አንድም ነገር እሱ ከሚፈልገውና አስቀድሞ ካቀደው ነገሮች እንዲሄድ የማይፈልግ ቁጥጥር አቋም ያለው ከረግራር ህይወት አለም በተቀዳይ ፖለቲካ አስተሳሰብ ውስጥ እንኳን ፓርቲዎችን እና ለስልጣን የሚወዳደሩትን አይደለም ሀይማኖቶችን ሳይቀር ሽማግሌዎችን ሳይቀር የኢህአዴግን አታላይነት ይሁንታ ከመስጠት ባለፈ በተግባር የሚያመጣው ነገር አለ ብዬ አላምንም። ታሪክንም እሱ በሚፈልገው አይነት መዘወር የሚፈልግ ፓርቲ እንጂ የምር የሀሳብ ልዩነትን አምኖ የሌሎች ሀሳብም ለሀገር ጠቀሜታ አለው ብሎ አንዳንዴም እየተሸነፈ ሌላ ጊዜም እያሸነፈ ልዩነት ለሀገር ውበትና ለሀሳቦች መጋጨት እና ለፈጠራ ስራ ይጠቅማል የሚል አመለካከት ስለሌለው ሁሉንም ነገር በአብዮታዊ መንገድ የሚመራ ድርጅት ስለሆነ በዛ ደረጃ እስካሁን ድረስ ያየሁት ነገር ስለሌለ የተለየ ተስፋ ይመጣል ብዬ ራሴን በምኞት ማታለል አልፈልግም። የሚመጣም ነገር አለ ብዬ አላምንም። እሺ። እንግዲህ አንድ ሁለት ጥያቄዎች ይቀሩናል። ላሰማችሁ አንድ ሌላ ጥያቄ ለሁለታችሁም ጥያቄ ይዟል። ጠናስትልን ቢሮዎች ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወልሁት። የመጀመሪያው ጥያቄ የሰማያዊ ፓርቲን ነው። ይሄውም ነፃነት ለነፃ ምርጫ የሚለውን ስትራቴጂያቸውን በተመለከተ ነው። ጥያቄ ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ ምርጫ የሚለውን ስትራቴጂ የመረጠው? ይህንም የሚጠይቀው ኢህአዴግ ይህንን ስትራቴጂያችሁን እንዳልወደደላችሁ እና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ የሆናችሁ ነው ወይ ለማለት ነው። በተጨማሪ የሚጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት፣ ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት፣ ምርጫ የማትሳተፉት ምን ቢሆን ነው፣ ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው። ሌላው ለኢዴፓ የምንጠይቀው ጥያቄ ኢዴፓ አስቦ የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመም ፖለቲካ ፓርቲ መስሎ ነበር የሚታየኝና እንዴትና ለምን ነው ሊበራል አይዲዮሎጂን ሊከተል የቻለው? ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው። እሺ፣ ጠያቂያችንን እናመሰግናለን። ኢንጂነር ይልቃል የመጀመሪያውን ጥያቄ መልሱልን። ጠያቂያችን በተረትና ምሳሌ መልክ ያቀረቡት ነገር ለፖለቲካ የሚሆን አይደለም። ብልጥ ልጅ ያገኘውን እየበላ ያለቅሳል የሚለው ፖለቲካዊ ሕዝብ ነው። ከበደል ከግፍ ተላቆ ነጻነት እኩልነትና ፍትሀዊነትን ማምጣት የሚለው ነገር አሁን እሳቸው በገለጹት አይነት ዘዴ የሚገለጽ አይደለም። ለፖለቲካ የሚሆን አይደለም ንግግራቸው። ሁለተኛ ኢህአዴግ አልወደደላችሁም ብለዋል። እኛ ኢህአዴግ የሚወደውንና የሚፈልገውን የምናደርግ ሳይሆን የኢትዮጵያ ሕዝብ የምር ከአገዛዝ ወደ ዲሞክራሲ የሚሄድበትን ከዛሬ የተሻለ ህይወት የሚኖርበትን ነገን ተስፋ የሚያደርግበትንና መራጩን ህዝብና የኢትዮጵያን ህዝብ መነሻና መድረሻ ያደረገ ነገር ነው የምናደርገው። ከዛ በተረፈ ደግሞ ሁልጊዜም እንደምንናገረው ከአገዛዝ ወደ ዲሞክራሲ የሚደረግ ትግል ዋጋ እንደሚያስከፍል እናቀዋለን። ዋጋ ባንከፍልና የፖለቲካ ውድድር ብቻ ሆኖ አማራጮች የሚመረጡባት ሀገር ቢኖረን ደስ ይለን ነበር። ነገር ግን እሳቸው እንዳሉት ኢህአዴግ የማይወደው ነገር ካለ እንደሚያጠፋው እናቃለን። ይሄ እስከሚለወጥ ድረስ ግን እየወደቅን እየተነሳን ዋጋ እየከፈል ኢትዮጵያ የእውነት ሀገር የፍትህ ሀገር የእኩልነት ሀገር እስከምትወድ ድረስ በብዙ ውጣ ውረድ የተሰራ ሀገር ነው። እኛም በደረስንበት ትውልድ ውስጥ ለዛ የሚያስፈልገውን አስተዋጽኦ አድርገን ማለት ነው እንጂ ኢህአዴግ ወዶታል ጠልቶታል በሚል ነገር እንደማናረግ ነገር ግን መሰረታዊ ሀሳባችን ነጻነት ለፍትሀዊ ምርጫ የሚለው ምርጫ ማለት በመሰረቱ ነጻነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። ሰዎች በነጻነት ሀሳባቸውን በፈለጉት ሁኔታ መግለጽ በፈለጉት ሁኔታ መሳተፍ ካልቻሉ ምርጫ የለም ማለት ነው ነው ስለዚህ ነጻነት መኖሩ ምርጫ መኖሩንም የሚያሳይና ለህዝባዊ አስተዳደር ነጻነት ቅድመ ሁኔታ መሆኑን አውቀን ያ ነጻነት ካልተረጋገጠ ተቋማት ነጻ ካልሆኑ ዜጎች የመምረጥ መብታቸውን ተጠቅመው በነጻነት ካልመረጡ ፓርቲዎች በነጻነት ካልተንቀሳቀሱ ያው የተለመደው የኢስሙላ ምርጫ ስለሚሆን ያ እንዲቀየር ከኢትዮጵያ ህዝብ ጋር ሆነን ትግላችንን አጠናክረን እንቀጥላለን ማለት ነው እግዜር ይስጥልኝ ዶክተር ጫኔ ከበደ ኢዴፓ ስለሚከተለው ሪዮተ አለምም ጠይቀዋል እሺ አመሰግናለሁ። ወይዘሮ ትዝታ ምናልባት ኢዴፓ የሚከተለው ህይወት አለም ሊብራል መሆኑን ነው የጠቀሱት፣ ትክክልም ናቸው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ማህበራዊ መሰረት አድርጎ የሚንቀሳቀስ ይመስለኝ ነበረ። ግን አሁን የሚከተለው ሊብራሊዝም ነው እንዴት ነው የሚለው፣ የሊብራል ህይወት አለም ወይም ደግሞ የሊብራል ዲሞክራሲን ትርጉም ትንሽ የሳቱ ስለሚመስለኝ ነው። በታዳጊ ሀገሮች የሊብራል አስተሳሰብ እንደሚታወቀው ሊብራል ገና ያደገ አይደለም በተለይ በአፍሪካና በኢትዮጵያም ገና እየተጀመረ ያለ አብዛኞች የተቃዋሚ ፓርቲዎች ወደ ኢትዮጵያ ይሄ አስተሳሰብ ቢመጣ ህብረተሰቡ የተወሰነ ለውጥ ሊያገኝ ይችላል፣ የግለሰብ መብቱ ሊከበርለት ይችላል። ከዚህ ከግለሰብ መብቱ በመነሳት የቡድንም መብቱንም ሊያስከብር ይችላል ከሚል እሳቤ ነው እንግዲህ ሊበራል ርዕዮተ ዓለም ወደ ኢትዮጵያ ይመጥናል ብለን ይዘን የገባ ነው። በመሰረቱ የኢዴፓ ማህበራዊ መሰረታችን ወጣቱ ክፍል ነው። ወጣቱ ክፍል በአሁኑ ሰዓት ከሀያ እስከ ሀያ አምስት ሚሊዮን የሚሆነው ወጣት ህዝብ በትምህርት ገበታ ላይ የሚገኝ ነው። ስለዚህ ከተወሰኑት አመታት በኋላ ኢትዮጵያ መካከለኛ ገቢ ያለው ህብረተሰብ ለመፍጠር የሚያስችላት በእውቀት የታነጸ የሰው ኃይል ይኖራታል የሚል ግምት አለን። ከዚህ አንጻር ሊብራል አስተሳሰብ ደግሞ መካከለኛ ገቢ ያለው ህብረተሰብ መፈጠርን ይፈልጋል። ስለዚህ ይሄ እስኪፈጠር ድረስ ማህበራዊ መሰረታችንን ከወዲሁ አንጸን መሄድ እንዳለብን የሊብራል አስተሳሰብን በወጣቱና በአጠቃላይ በሲቪል ሰርቪሱ ስም ውስጥም ይህንን አካትን መስራት የሚያስችለን ነገር ከተፈጠረ ዲሞክራሲ ያድጋል። የሃይማኖት ተቋሞችም ነፃነታቸውን ሊያገኙ ይችላል አሉ የትምህርት ተቋማት እና ሌሎችም እንደዚሁ ዴሞክራቲክ ተቋማት የምንላቸውም ገለልተኛ ሆነው የሚሰሩበትን መንገድ ፈጠር ይችላል የሚል ግምት አለ። እና ምናልባት ገዥው ፓርቲ የሚለውን ነገር ለማንጸባረቅ የፈለጉ ይመስለኛል። ጠያቂው በተቃራኒው ነው። አሁን እያየነ ያለ ነው። ኢትዮጵያ ውስጥ አቤታዊ ዲሞክራሲ ነው የሀብታሞች እየሆነ ያለው ሊብራል ዲሞክራሲ ምናልባት የድሆች ማለት በሚቻልበት ደረጃ ላይ ነው ያለ ነው። ምክንያቱም ገና መሰረት ያልተጣለበት መካከለኛ ገቢ ያለው ህብረተሰብ መፍጠር ያልተቻለበት ሂደት ስላለ ገና ይሄ ነገር ይመጣል ተብሎ ታስቦ የሊብራል ዲሞክራሲን መሰረት ከወዲሁ ህዝቡ እንዲያጣ ማድረግ ተገቢ ያለመሆኑን መግለጽ እፈልጋለሁ። እሺ፣ አመሰግናለሁ ዶክተር ጫኔ የከበደ ኢዴፓ ምን ያህል አባላ ባላት እንዳሉት ምን ያህል ደጋፊዎች እንዳሉት ሊገልጹልን ይችላሉ? ጥሩ ጥያቄ ነው። በመሰረታዊነት ግን ህብረ ብሔራዊ ፓርቲ እንደ መሆናችን መጠን በሁሉም የአገሪቱ ክልሎች ላይ አባላትና የማስተባበሪያ ቻፕተሮች እና ጽሕፈት ቤቶች እንዳሉን ልገልጽልሽ ይፈልጋለሁ። ግን አሁን ለጠየቅሽን ጥያቄ በአሀዝ ደረጃ የሚገለጽ ግን ስታትስቲክስ የተሰራ ነገር በአሁኑ ሰዓት የለኝም። እሺ፣ አመሰግናለሁ። ወደ ቀጣይ ጥያቄ ሊሄድ፣ ለኢንጂነር ይልቃል ነው የመጣው ይሄ ጥያቄ የሰማያዊ ፓርቲ አደረጃጀትና ገበው አላማ ህዝብን ከጎኑ ለማሰለፍ የሚያስችል ነውን ይላል። ይህን ጥያቄ የማቀርበው ሰማያዊ ፓርቲ በህትመት ውጤታቸው፣ በሰልፎቻቸውና በስብሰባዎቻቸው የህዝቡን ከነሱ ጋር አብሮ አለመሰለፍ ከፍርሃት ጋር አያይዘው ከሚገልጹትና ወደ ዘለፋ ያጋደለ ትችት በህዝብ ላይ ከሚያሰሙት ፓርቲዎች አንዱ ስለሆነ ነው ይላሉ ጠያቂው። ቀደም ሲል ጥያቄያቸውን ያነበብኩት አቶ ግዛቸው አበበናቸው ናቸው። ቄላኩልንና ለዚህ ምን መልስ ይሰጣሉ ኢንጂነር ይልቃል? አይ ይሄ ሀሳብ በመሰረቱ ከየት እንደተገኘም አላውቅም። ሰማያዊ ፓርቲ እንደውም የህዝብ ጥያቄዎች በተነሱ ጊዜ ሁሉ አስቀድሞ የህዝብን ጥያቄ አንግቦ በመነሳት የታወቀ ፓርቲ ነው። ዜጎች በተፈናቀሉ ጊዜ፣ የእምነት ነጻነት መብታቸው በተነፈገ ጊዜ፣ በእስር ቤት ባሉ ሰዎች ላይ የሰብአዊ መብታቸው አያያዝ ችግር ውስጥ በወደቀ ጊዜ፣ በስርአት ወጣቶች፣ አጠቃላይ የህዝብ ችግር ናቸው በተባሉትን ነገሮች ሁሉ ጥያቄ አድርጎ በመነሳት የሚታወቅ ፓርቲ ነው እንጂ ህዝብን በመዘለፍ የሚለው ብዙዎችም የሰማያዊ ፓርቲ አመራሮች ሀገራቸውን ታሪክ የሚያከብሩ ህዝባቸውን አክብረው የሚወዱ እንደዚሁም ደግሞ በሃይማኖትም ና በኢትዮጵያዊ ስነ ምግባር የታነጹ ወጣቶች ና ጥልቅ የሀገር ፍቅር ያላቸው ሰዎች ናቸው ና ይሄ ነገር አንድም ቦታ ተንጸባርቆ አያቅም። ሰማያዊንም መሪዎችንም ሆነ አጠቃላይ የድርጅቱን ሀሳብ የማይወክል ና ትክክለኛ ያልሆነ አስተያየት ነው። ወይዘሮ ትዝታ አመሰግናለሁ። ኢንጂነር ይልቃል በእናንተስ በኩል ምን ያህል አባል ምን ያህል ደጋፊ እንዳላችሁ ሊገልጹልኝ ይችላሉ በመጨረሻ እንደ በአገር አቀፍ ደረጃ አሁን ሰማያዊ ፓርቲ በፍጥነት እያደገ ያለ ፓርቲ ነው። በተለይም ከቅርብ ጊዜ ወዲህ በሌሎች በመያድ እና በአንድነት በኩል በምርጫ ቦርድ የተደረገው ነገር ቅር እያሰኛቸው ብዙዎች የእነዚህ ፓርቲ አባላት የነበሩት ሁሉ እስከታች መዋቅር ድረስ ሰማያዊውን በይፋ በመዋቅር ደረጃ እየተቀላቀሉ ነው። በውጭ አገርም ያሉት እንደዚሁ የእነዚህ ፓርቲዎች ደጋፊ የነበሩት ሰማያዊን እየደገፉ ነው። እና እድገቱ በጣም ፈጣንና ተለዋዋጭ በመሆኑ ቁጥሩን ይሄን ያህል ነው ብዬ በዚህ ደረጃ ላስቀምጥልሽ ትንሽ ቢቸግረኝም በፍጥነት እያደገ ያለ ና የብዙ ኢትዮጵያውያን ተስፋ የሆነ ድርጅት እንደሆነ ይሰማኛል። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ውስብስብ ችግሮች አሉ፣ ብዙ ውጣ ውረድ አለ። ይህንን የሚመጥን አመራር ለመስጠትና ና በረጋ ና በሰከነ ሁኔታ ተደማሪ የሆነ ውጤት ለማምጣት በጥንቃቄና ና በጥበብ ከትትና በሚመነጭ ፍርሃት በአስተዋይነት ትግሉን ለመምራት ሰማያዊ ፓርቲ ቆርጦ የህዝብ ፓርቲ ለመሆን የተነሳ ፓርቲ መሆኑን ማረጋገጥ እንችላለሁ። በፍጥነት ከማደጉ የተነሳ ግን የአባላቱና ደጋፊውን ቁጥር በዚህ ደረጃ ለመናገር እንዳላጋንንም እንዳላሳንሰውም ስለምፈራ ቁጥሮ የለኝም። ወይዘሮ ትዝታ፣ እሺ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት፣ የኢትዮጵያን ዲሞክራሲያዊ ፓርቲ ፕሬዚደንት ዶክተር ጫኔ ከበደ፣ በትዕግስት የአድማጮቻችንን ጥያቄ ስለመለሳችሁ በፕሮግራማችንም ስለተሳተፋችሁ አመሰግናለሁ። እኔም ለተሰጠን እድል አመሰግናለሁ። ወይዘሮ ትዝታ እግዜር ይስጥልኝ። አሜን። ደህና ዋሉ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል ያሰማውን ፕሮግራም የዛሬ ሰኞን እዚህ ላይ ያበቃ። መልካም ምሽት። በመደበኛው ሶስት ሰዓት እንገናኛለን። ሰላም ደህና እምሹ እንከረልልብሽ I with the rich which In the